ይህ አሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችው ውድ አድማጮች አርብ ታህሳስ 23 2013 ዓ ም እንደ አውሮፓውያን አቆጣጠር 2020 ተሰናብቶ 2021 ዓ ም የተቀበልንበት ጃንዋሪ ጥር አንድ አዲሱን ዓመት እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ እንላለን። አስተናጋጃችሁ ቆንጂ ታዬ ነኝ። ንጉሡ ታምሬ ፕሮግራማችንን ይመራል። ያሉንን ዝግጅቶች ከወዲሁ ላስተዋውቅ። ከአርቲስት ሀጫሉ ሁንዴሳ ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት ሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ በምርመራው የሰበሰበው መረጃ ከሰብአዊ መብቶች ድንጋጌ አንጻር በመተንተን የለየናቸው ዋነኛ ዋነኛ ግኝቶች በአጭሩ አንደኛ፣ ይህ የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ወይም በእንግሊዝኛው ቋንቋ ክራይምስ አጌንስት ሂውማኒቲ የሚባለው መሆኑን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለን ድምፅ ነው የሰማነው። በምሽቱ አብይ ርዕስ ዘገባ ይዘናል። ሌሎችም የአገር ውስጥና ዓለም አቀፍ ወቅታዊ ዘገባዎችን አካተናል። ከእናንተ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። አሁን በቀጥታ ወደ ዓለም ዜና እናልፋለን። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ የምርመራ ውጤቱን ይፋ ሲያደርግ በዚህ አሰቃቂ ባለው ድርጊት በአጠቃላይ የ123 ሰዎች ህይወት ማለፉንም ገልጿል። ኮሚሽኑ ያሰባሰበውን መረጃ ጠቅሶ ዛሬ አርብ ታህሳስ 23 2013 ዓ ም ባወጣው ባለ 59 ገጽ ሪፖርት የአርቲስቱን ሞት ተከትሎ ለሶስት ቀናት በነበሩ የጸጥታ መደፍረሶች በአጠቃላይ 123 ሰዎች መገደላቸውንና ቢያንስ አ 500 ሰዎች ላይ የአካል ጉዳት መድረሱን አስታውቋል። ከሰኔ እስከ ሐምሌ 2012 ዓ ም ባለው ጊዜ ውስጥ በመንግስት የጸጥታ ኃይሎች በተወሰደ እርምጃ 75 ሰዎች መገደላቸውንና ወደ 200 የሚጠጉ ሰዎች በአካላቸው ላይ ጉዳት እንደደረሰባቸውም ገልጿል። ኮሚሽኑ በሰብአዊነት ላይ የተፈጸመ ወንጀል ነው ባለው በዚህ ድርጊት በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ በብሔርና በሃይማኖት ተለይተው የተመረጡ ሲቪሎችን ጭካኔ በተሞላበት ሁኔታ ገድለዋል ብለዋል። ጥቃቱ ከተፈጸመባቸው ውስጥ ወደ ሰላሳ የሚሆኑት ታርደውና መንገድ ለመንገድ እየተጎተቱ የ ማሰቃየት ተግባራት ተፈጽሞባቸው የተገደሉ ናቸውም ብሏል። የሰብአዊ መብት ኮሚሽኑ ባጠናቀረው በዚህ ሪፖርት የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ተቃውሞ መኖሪያ ቤታቸው ውስጥ የተቀመጡ ሰላማዊ ሰዎችን ሳይቀር በማጥቃቱ የተሳተፉ ግለሰቦችና ቡድኖች በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ፣ በገጀራና በመጥረቢያ በአጠቃላይ ፍጹም ግፍና ጭካኔ በተሞላበት ሁኔታ ተገድለዋል፣ ተደብድበዋል ተደርገዋል የአካል ጉዳት ደርሶባቸዋል፣ ብሏል። ከስድስት ሺህ በላይ የሚደርሱ ሰዎች ተፈናቅለዋል። ዘጠኝ መቶ የሚደርሱ የግለሰቦችና የንግድ ድርጅቶች እንዲሁም የመንግስት ንብረት ላይ ከፍተኛ ውድመትና ዘረፋ ተፈጽመዋል ብሏል። ሪፖርቱ ጥቃቱ የተሰነዘረውን በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ መሆኑ በሪፖርቱ ተጠቅሷል። አድማጮች፣ ይህንን ሪፖርት በተመለከተ የተጠናቀረውን ሰፋ ያለ ዘገባ በአብይ ርዕስ እናስደምጣችኋለን። የተገደሉና የተማረኩ የህወሓት ወታደራዊ መኮንኖችና ባለስልጣናት ስም ዝርዝር ይፋ ሆነ። የሀገር መከላከያ ሰራዊት በቅርቡ በተወሰደ እርምጃ የተገደሉና የተማረኩ የህወሓት ወታደራዊ መኮንኖችና ባለሥልጣናትን ስም ዝርዝር ይፋ አድርጓል። የኢትዮጵያ ብሔራዊ ቴሌቪዥን ጣቢያው መከላከያን ጠቅሶ ባስተላለፈው ዜና የማይካድራውን ጭፍጨፋ መርተዋል ብሎ መንግስት የሚጠረጥራቸው ኮሎኔል የማረ ገብረ ሚካኤልን ጨምሮ ቁጥራቸው በርከት ያሉ ወታደራዊ ባለስልጣናት ተገድለዋል ብሏል። የትራንስፖርት የቀድሞ ሚኒስትር ዴኤታ ሙሉ ገብረ እግዚአብሔር ደግሞ እጅ ከሰጡት ውስጥ ይገኛሉ ተብሏል። እጃቸውን ለመስጠት ፈቃደኛ ባለመሆናቸው መገደላቸው ከተነገረላቸው መካከል ኮሎኔል አለም ገብረ ምህድን፣ ኮሎኔል ሚኒያም ገብረ ምህድን፣ ኮሎኔል አምባዬ፣ ኮሎኔል ማሾ፣ ኮሎኔል ይርጋ ስዩም፣ ኮሎኔል ሀዱሽ፣ ኮሎኔል አጽባሃ ኮሎኔል ተስፋዬ ገብረ መድን፣ ኮሎኔል ዮሐንስ ካላዩ፣ ኮሎኔል ተክለ እግዚአብሔር፣ ሌተናል ኮሎኔል ብርሃኔ ቶላና ሌሎችም በስም ያልተገለጹ አራት ኮሎኔሎችና ሁለት የዞን አመራሮች ይገኙበታል ተብሏል። በኮሮና ቫይረስ ወረርሽኝ ምክንያት በመላው ዓለም የሚገኙ 7.8 ቢሊዮን ሰዎች ያለ የጋራ ደስታና የፍስሀ ዝግጅት 2020 ዓመተ ምሕረትን በተቀዛቀዘ ሁኔታ ተሰናብተውታል። ራሽያ የ2021 የጀመረችው እጅግ ታዋቂ የሆነውን የአዲስ አመት ዋዜማ መጀመሪያ ዝግጅቷን በመሰረዝ ነው። ሆኖም ከሞስኮ 150 ኪሎ ሜትር ርቀት ላይ በምትገኘው ካሉንጋ ውስጥ በጎብኚዎች የሚከበሩ በዓላት እንዲቀጥሉ ተደርገዋል። ቱርክ አዲስ ዓመትን የተቀበለችው ለአራት ቀናት የሚቆይ ቤት ውስጥ የመቀመጥ ውሳኔን በማሳለፍ ነው። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ይህንን ሁኔታ ተላልፈው በሆቴሉ ውስጥ ዝግጅት በሚያዘጋጁ ላይ ሕጋዊ እርምጃ እንደሚወሰድ አስጠንቅቀዋል። በርሊን በወረርሽኙ ምክንያት በዝምታ ነው ያሳለፈችው። ፈረንሳይ ያወጣችውን የሰዓት ላፊ ገደብ ለማስፈጸም አንድ መቶ ሺህ ተጨማሪ የጸጥታ ሰራተኞችን ጎዳና ላይ አሰማርታለች። ግሪክም እንዲሁ ሰዓት ላፊውን እንደምታስፈጽም አስታውቃለች። እንግሊዝና ህንድም እንዲሁ በዕቀባዎች አሳልፈዋል። በአዲስ አመት ዋዜማ ላይ በጉጉት የሚጠበቁት የርችት መተኮስና የመብራት ትዕይንቶች በዚህ አመት እንደታሰቡት አልነበሩም። አዲሱን አመት ቀድማ የምታከብረው አውስትራሊያ ሲድኒ ከተማ ዘንድሮ ያለ ታዳሚ አሳልፋለች። በቀደሙት ዓመታት ከአንድ ሚሊዮን ህዝብ በላይ የሚታደሙበት የሲድኒ የባህር ዳርቻ አደባባይ ላይ ለሚታየው የርችት ትርኢት የሚታደሙ ሰዎች ዘንድሮ በየቤታቸው ሆነው በቴሌቪዥን እንዲከታተሉ የአገሪቱ ባለስልጣናት በመወሰናቸው በዓሉ ጭር ባለ ሁኔታ ተከብሯል። በፍጥነት ከሚሰራጨው አዲሱ ዓይነት የኮሮና ቫይረስ ጋር ትግል የያዘችው ብሪታንያ ነዋሪዎቿ ከቤት እንዳይወጡ ጠበቅ ያለ ትዕዛዝ አስተላልፋለች። የርችት መተኮስና የመብራት ትርኢቶች ቢያዘጋጁም ሰዎች የተሰበሰቡባቸውን ዝግጅቶች ግን በአብዛኛው ቦታዎች ታጥፈው በቀዝቃዛ ሁኔታ አዲሱን የ2021 ዓመተ ምህረት ተቀብለዋል። የዩናይትድ ስቴትስ የስራ ሚኒስቴር ባለፈው ሳምንት 787 ሺ ተጨማሪ ሰራተኞች የስራ አጥነት ድጎማ መጠየቃቸውን ባወጣው መግለጫ አስታውቋል። ይህ መሆኑ የተነገረው ላለፉት ዘጠኝ ወራት ኮሮና ቫይረስ ያስከተለው ቀውስ በአሜሪካ የሰራተኞች ስምሪት ላይ ያሳደረው ጫና እየቀጠለ ባለበት በአሁኑ ወቅት ነው። የቪኦኤ ዘጋቢ ኬን ብራድሚርን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። በቅርቡ የወጣው ሳምንታዊው የስርዓት አመልካቾች ቁጥር ቀደም ሲል ከነበረው ሳምንት ጋር ሲነጻጸር በ19000 ስርዓት አመልካቾች ያነሰ ቢሆንም ከቅርብ ወራት ወዲህ ከተመዘገቡት ስርዓቶች ጋር ተመሳሳይ ነው። አሜሪካ ውስጥ ወረርሽኙ በተከሰተበት የመጀመሪያዎቹ ወራት አካባቢ በመጋቢት ወር መጨረሻ ላይ ከነበሩት ቁጥሮች በአሁኖቹ ሳምንታት የተመዘገቡት በ6.9 ሚሊዮን እንደሚያንሱም ተመልክቷል። ይሁን እንጂ ቁጥሮቹ እንደ ኤሮፓ አቆጣጠር በ1960ዎቹ ከተመዘገቡት ከፍተኛ የስርዓት ቁጥሮች ጋር ተመሳሳይ ሆነዋል። ስራቸውን ካጡ 22 ሚሊየን አሜሪካውያን ሰራተኞች መካከል አሁን ድረስ ስርዓት ሆነው የቀጠሉት ወደ 10 ሚሊየን የሚጠጉ መሆናቸውም ተነግሯል። ባለፈው ህዳር ወር የስርዓጦች ቁጥር 6.7 ከመቶ ሆኖ የተመዘገበ ሲሆን፣ አብዛኞቹ ኢኮኖሚስቶች እንደሚሉት ይህ ቁጥር ለወራት እንደጨመረ እንደሚቆይ ተንብየዋል። በህዳር ወር የታየው ቅጥር ላለፉት አምስት ወራት ዝቅተኛ እንደሆነ መቀጠሉን ያመለከተ ሲሆን ከሚያዚያ በኋላ አዳዲስ ሰራተኞችን የተቀበሉ ቀጣሪዎች ቁጥር አነስተኛ ሆኖ ተመዝግበዋል። በወረርሽኙ ሳቢያ የንግድ እንቅስቃሴዎችና ድርጅቶች ተዘጋግተው በቆዩባቸው ጊዜያት ከስራ ተቀንሰው የነበሩ በሚሊየን የሚቆጠሩ አሜሪካውያንን የዩናይትድ ስቴትስ አሰሪ ድርጅቶች ወደ ስራ ገበታቸው መልሰዋቸዋል። ይሁን እንጂ በወረርሽኙ ክፉኛ የተጎዱ ድርጅቶች እንደገና መልሰው ለማንሰራራት ጊዜ የወሰደባቸው ወይም አንዳንዶቹም እስከናካቴው እየተዘጉ ሆነዋል። በዚህ የተነሳ የኮሮና ቫይረስ በአስር ሺዎች የሚቆጠሩ ሰዎችን ማጥቃቱን በቀጠለበት በዚህ ወቅት ቀሪዎቹ ሰራተኞች በሜዳ የተበተኑ ወይም ሌላ ስራ ፍለጋ መባዘን የያዙ ሆነዋል። የአንዳንድ ክፍለ ግዛትና ከተሞች ባለስልጣናትም በወረርሽኙ ሳቢያ በንግድ ድርጅቶች ላይ እገዳ እየጣሉ አንዳንዶቹም እንዲዘጉ እያስገደዱ በመሆናቸው ተጨማሪ ሰራተኞች እንደገና ከስራ ሊፈናቀሉ ይችላሉ የሚል ስጋት አሳድሯል። ይሁን እንጂ ከስራ ገበታቸው ለተፈናቀሉት ሰዎች የሚሰጠው የፋይናንስ እርዳታና እፎይታ በቅርቡ እንደሚደርሳቸው ተመልክቷል። ፕሬዚደንት ትረምፕ ባለፈው ሳምንት በፊርማቸው ያጸደቁት የ900 ቢሊዮን ዶላር የኮሮና ቫይረስ እፎይታና እርዳታ ውስጥ ለስርዓት አሜሪካውያን በየሳምንቱ የሚሰጠው የ300 ዶላር እርዳታ ይገኝበታል። በሚቀጥለው ጥር 20 የፕሬዝደንትነቱን ስልጣን ይጨብጣሉ የሚባሉት ጆ ባይደንም ይህ የአሁኑ ክፍያ ቀብድ ነው በማለት ወደፊት ሌላ ተጨማሪ እርዳታ እንደሚኖር ቃል ገብተዋል። በሌላም በኩል ኢኮኖሚስቶች በ2021 አጋማሽ ላይ የአሜሪካ ኢኮኖሚ ሊያንሰራራ እንደሚችል በመግለጽ ተስፋ ሰጥተዋል። ደረጀ ደስታን እናመሰግናለን። ለሁለተኛ ጊዜ የተመረጡት የቡርኪና ፋሶ ፕሬዚዳንት ሮማርክ ክሪስቲያን ካቦሬ የአገሪቱን ጠቅላይ ሚኒስትር ክሪስቶፍ ዴቤሬን ከስልጣናቸው አንስተው መንግስት ማፍረሳቸውን የፈረንሳይ የዜና ወኪል ኤፍፒ ዘግቧል። ፕሬዚዳንቱ ስልጣናቸውን ተጠቅመው ባወጡት ድንጋጌ መሰረት የጠቅላይ ሚኒስትሩ ስልጣን ተቋርጧል፣ መንግስትም ፈርሷል ብለዋል። ከስልጣናቸው የተነሱትን ጠቅላይ ሚኒስትር የሚተካቸው ማን እንደሆነና በቀጣይ አገሪቱ በምን አይነት መንግስት እንደምትመራ የታወቀም የተባለም ነገር የለም። ፕሬዚዳንት ሮማርክ ካቦር ለሁለተኛ የስልጣን ዘመን የተመረጡት ባለፈው ህዳር ወር ሲሆን የአገሪቱ የጸጥታ ሁኔታ የተረጋጋና ሰላማዊ እንደሚሆን ለህዝባቸው ቃል ገብተዋል። በዩጋንዳ የፕሬዝዳንታዊ ምርጫ ተፎካካሪ የሆነው ቦቢ ዋይን በምርጫ ዘመቻ ላይ እንዳለ በዚህ ሳምንት ለእስር ተዳርጓል። የዋይን የአሁኑ እስር ፕሬዝዳንት ዮዌሪ ሙሴቬኒ ከስልጣን ለማውረድ የምርጫ ፉክክሩን ከጀመረ ለሶስተኛ ጊዜ መሆኑ ነው። ከዋይን እስር ቀደም ብሎ መንግስት በዋይን ደጋፊዎች ላይ ያደረሰውን የመብት ጥሰት ሲመዘግብ የነበረው የሰብአዊ መብት ጠበቃ በዋስትና ከእስር ተለቋል። ከሙዚቃ አቀንቃኝነት ወደ ፖለቲካው የተቀላቀለው ቦቢ ዋይን ፓላንጋ በተሰኘው የዩጋንዳ ከተማ ውስጥ የምርጫ ዘመቻ እያደረገ ባለበት ወቅት ነው በፖሊስ ቁጥጥር ስር የዋለው። በዩጋንዳ የፕሬዚዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በያዝነው አመት በጥር 14 ይካሄዳል። አድማጮች የምታዳምጡት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አድማጮች ለምሽቱ የያዝናቸው ዜናዎች በዚያ አብቅተዋል። ከቀሪ የዓርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ዜናዎቹን አደመጥን ጽዮንን እናመሰግናለን። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የዓርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ትናንትናው ምሽት በዝግጅታችን ክፍሎች ባጋጠመ የኔትወርክ መቆራረጥ ሳቢያ በፕሮግራሞቻችን ስርጭት ላይ ለደረሰው መስተጓጎል ይቅርታ እንጠይቃለን። እንደምታውቁት በኮቪድ-19 ምክንያት ስራችንን የምናከናውነው በርቀት በኢንተርኔት ግንኙነት አማካይነት ነው። እክሎችን ለማስወገድ ጥረት የምናደርግ ሆኖ ሳለ አልፈው በማናቸውም ጊዜ ለሚያጋጥሙ የድምፅና የስርጭት ጥራትን ከኖችም ይቅርታን እንጠይቃለን። ስለ መረዳታችሁም እናመሰግናለን። ለትናንት ምሽት ተዘጋጅተው ሳይደመጡ ከቀሩ ዘገባዎች ውስጥ የተወሰኑትን ዛሬ እናቀርባለን። አድማጮች፣ ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን እናስተዋውቅና ወደ ዘገባዎቻችን እናልፋለን። እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ አገር ላይ አደጋ የሚጥል ከሆነ በህዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ አማራጭ ሊጠቁም በሚችል መልኩ መሆን መቻል አለበት። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት መምህሩ ዶክተር ዘነበ በየነን ድምጽ ነው የሰማነው። በሁለተኛው አጋማሽ ይዘናቸዋል። አሁን በቀጥታ ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ የምርመራ ውጤቱን ይፋ ሲያደርግ በዚህ አሰቃቂ ባለው የወንጀል ድርጊት በአጠቃላይ የ123 ሰዎች ህይወት ማለፉንም ገልጿል። ኮሚሽኑ መሰል ድርጊቶች እንዳይፈጸሙም ምክረ ሀሳብ አቅርበዋል። መለስካቸው አምሃ ተከታዩን ዘገባ ከአዲስ አበባ አስተላልፈዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ላለፉት ስድስት ወራት ያህል የአርቲስት አጫሉ ሁንዴሳ ግድያ ከተሰማበት ከሰኔ 22 ጀምሮ እስከ 24 2012 ዓ ም ድረስ በነበሩት ቀናት በኦሮሚያ ክልል በተፈጸሙ የወንጀል ድርጊቶች ሲያደርግ የነበረውን ምርመራ ውጤት ሲያጠቃልል የተፈጸመው ወንጀል ተራ ወንጀል አይደለም ብለዋል። ይህ ወንጀል ከዓለም አቀፍ የሰብአዊ መብቶች ድንጋጌ አንጻር ሲታይ በሰው ልጅ ላይ ወይም በኮሚሽኑ አጠራር በሰብአዊነት ላይ የተፈጸመ ወንጀል ነው። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ለጋዜጠኞች ተፈጽመዋል የተባለውን ወንጀል በዝርዝር አብራርተዋል። ኮሚሽኑ በምርመራው የሰበሰበው መረጃ ከሰብአዊ መብቶች ድንጋጌ አንጻር በመተንተን የለየናቸው ዋነኛ ዋነኛ ግኝቶች በአጭሩ አንደኛ፣ ይህ የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ወይም በእንግሊዘኛው ቋንቋ ክራይምስ አጌንስት ሁማኒቲ የሚባለው መሆኑን ነው። ኮሚሽኑ ባደረገው ምርመራ መሰረት የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል ልዩ ልዩ አካባቢዎች በጥቃቱ ውስጥ በተሳተፉ ሰዎችና ቡድኖች በሲቪል ሰዎች ላይ የተፈጸሙ ጥቃቶች በሰብአዊነት ላይ የተፈጸመ ወንጀል ባህሪያትን የሚያሟሉ ወይም የዚህን ወንጀል ዋነኛ ዋነኛ ማቋቋሚያ ጠባዮች የሚያሟሉ ናቸው። ኮሚሽነር ዳንኤል በቀለ ይህን ወንጀል እንዴት ባለ አኳኋንና አደረጃጀት እንዲሁም አስተሳሰብ እንደተፈጸመም በሰፊው አስረድተዋል። በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ ብዙ ሲቪል ሰዎችን በአሰቃቂ ሁኔታ መግደላቸው፣ የአካልና የሥነ ልቦና ጉዳት ማድረሳቸው፣ ንብረት ማውደማቸውና ነዋሪዎችን ከየመኖሪያ ቦታቸው ማፈናቀላቸው፣ ድርጊቱ ሰኔ 23 ቀን 2012 ዓም ሌሊት ጀምሮ እስከ ሰኔ 24 ቀን 2012 ዓ.ም ድረስ የቀጠለ መሆኑና በዚህም ቢያንስ በአርባ የተለያዩ ቦታዎች ተስፋፍቶ የተፈጸመ ጥቃት በመሆኑ እንዲሁም ጥቃቱ ያነጣጠረው በከፊል በብሔር በከፊል ደግሞ በሃይማኖታቸው ተለይተው የተመረጡ ሰዎችን ከየቤታቸው ለይቶ በማሳደድ እና በማጥቃት በከፊል በብሔርና ሃይማኖት ሳይለይ ሰላማዊ ነዋሪዎችን ወይም ሲቪል ሰዎችን ሆነ ብሎ በማጥቃት በተወሰነ መልክ ሰዎች በብሔርና በሃይማኖታቸው ተለይተው ተመርጠው ተሳደው ተጠቅተዋል። በሌላ በኩል ግን ማናቸውም ብሔር ወይም ማናቸውም ሃይማኖት ተከታይ የሆነ ሰውን ቢሆንም ሰላማዊ ወይም ሲቪል ሰዎችን ሆነ ብሎ በማጥቃት የተፈጸመ የወንጀል ድርጊት በመሆኑ እንዲሁም ይህ የወንጀል ድርጊት በተፈጸመበት ወቅት በማህበራዊ ሚዲያና በተወሰኑ የቴሌቪዥን ጣቢያዎች ይተላለፉ ከነበሩት መልእክቶችና በወንጀል ድርጊቱ ይሳተፉ የነበሩ ሰዎችና ቡድኖች ያሰሟቸው ከነበሩት መፈክሮች አንጻር እነዚህን ጠቅላላ ባህሪያት ደምረን ስንመለከታቸው በወንጀል ድርጊቱ ሲሳተፉ የነበሩት ሰዎች ተግባራቸው ስልታዊና የተቀናጀ ወይም የሰፊ ጥቃት አካል መሆኑን በማወቅ የተሳተፉበት እንደነበረ ያሳያል። ይህም ማለት በዚህ ሪፖርት በዝርዝር እንደምናመለክተው በጥቃቱ በተሳተፉት ሰዎች በቡድን በመሆን የተፈጸሙት ጥቃቶች እንደ ተራ ወንጀል ብቻ የሚቆጠር ሳይሆን ጠቅላላ ድርጊቱና ውጤቱ በሰብአዊነት ላይ የተፈጸመ የግፍና የጭካኔ ወንጀል ስለመሆኑ የሚያሳይ ነው። ይህ በእንግሊዝኛው ቋንቋ ክራይምስ አጌንስት ሂውማኒቲ ወይም ደግሞ የአትሮሲቲ ክራይም በመባል የሚገለጸው ነው። በኦሮሚያ ክልል በአርባ የተለያዩ ስፍራዎች ወይም አካባቢዎች ምርመራውን እንደሰራ ይፋ ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ ከሰኔ 23 ቀን ጀምሮ በተለያዩ ከተሞችና መንደሮች የተፈጸሙትን ድርጊቶች በዝርዝር ያሳያል። እንደ ኮሚሽነር ዳንኤል በቀል አገላለጽ በቡድን በቡድን እየሆኑ ወደ አደባባይና ወደ መንገድ የወጡት ሰልፈኞች የሚከተለውን አድርገዋል ይላሉ። በዚህ መጠነ ሰፊ ጥቃት የተሳተፉት ብዙ ቁጥር ያላቸው ሰዎች ከቦታ ቦታ በቡድን ሲንቀሳቀሱ የነበሩ ሰዎች ሲሆኑ በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ፣ በገጀራ እና በመጥረቢያ ጭምር በመጠቀም ሰዎችን ደብድበዋል፣ የአካል ጉዳት አድርሰዋል። ፍጹም ግፍና ጭካኔ በተሞላበት ሁኔታ በማሰቃየትና አንዳንድ ጊዜም በማረድ ጭምር ሰዎችን በግፍ ገድለዋል። አጥቂዎቹ ሰዎችና ቡድኖች የነዋሪዎችን ቤት በመስበርና በመግባት ከፊሎቹን በየቤታቸው፣ ከፊሎቹን ደግሞ ከቤታቸው አስገድዶ በማውጣት በመንገድ ላይ ገድለዋቸዋል። ሬሳቸውንም በመሬት ላይ በመጎተትና በጎዳና ላይ በመጣል አስከሬናቸው ለሰዓታት ሳይነሳ በየጎዳናው ላይ ወድቆ እንዲቆይ አድርገዋል። የአካል ጉዳት ከደረሰባቸው ሰዎች ውስጥ መላው አካላቸው በመሰባበሩ ስቃይ በተሞላበት ሁኔታ ይህን ምርመራ ባደረግንበት ወቅት በሕክምና ላይ የነበሩ ብዙ ሰዎች ነበሩ። ከፍተኛ ድብደባ ደርሶባቸው ከሞት የተረፉት አብዛኛዎቹ ሰዎችም አጥቂዎቹ ገለናቸዋል ብለው ጥለዋቸው የሄዱ ሰዎች ነበሩ። አጥቂዎቹ ከፈጸሙት ድብደባ፣ ግድያና ንብረት ማውደም በተጨማሪ ተጎጂዎችንና የተጎጂ ቤተሰቦችን ብሔርን መሰረት ያደረጉ ስድቦች ሲሳደቡ ሲያንቋሽሹ ሲያስፈራሩና ሲዝቱባቸው እንደነበርና ይህም ሰላማዊ ነዋሪዎች በብሔር ወይም በሃይማኖት ማንነታቸው ምክንያት ለጥቃት የመጋለጥ ከፍተኛ ስጋትና የስነ ልቦና ጭንቀት እንደፈጠረባቸው ኮሚሽናችን ተገንዝበዋል። ኮሚሽኑ ምርመራ ባካሄደባቸው በእነዚህ አርባ አካባቢዎች በሁከቱ በተሳተፉ ሰዎችና ቡድኖች 35 ሰዎች መገደላቸውንና በሶስት መቶ ስድስት ሰዎች ላይ የአካል ጉዳት እንዳደረሱ ገልጸዋል። ዶክተር ዳንኤል በቀለ በእነዚህ አካባቢዎች ባሰባሰብነው መረጃ መሠረት የአርቲስት ሃጫሉ ሁንዴሳን ሞት ተከትሎ በነበሩ ሶስት ተከታታይ ቀናት በተከሰተው የጸጥታ መደፍረስ በአጠቃላይ የ123 ሰዎች ሕይወት አልፏል። ቢያንስ 500 ሰዎች ላይ የአካል ጉዳት ደርሷል። በሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በግለሰቦች፣ በንግድ ድርጅቶች፣ የመንግስት ንብረት ላይ ከፍተኛ ውድመትና ዘረፋ ተፈጽሟል። ኮሚሽነሩ እንዳብራሩት ኮሚሽኑ ባደረገው ምርመራ የተፈጸመው የወንጀል ድርጊት በሰብአዊነት ላይ የተደረገ ወንጀል መሆኑ እንደተጠበቀ ሆኖ በማንነት ላይ ያነጣጠረ የሚመስል ባህሪ እንደነበረውም ገልጸዋል። የጥቃቱ ባህሪና መጠን እንደየአካባቢው ሁኔታ የሚለያይ ቢሆንም እንደገለጽ ነው አርባ ቦታዎች ላይ ነው ይህንን ምርመራ ስራ ያካሄድ ነው። ስለሆነም የጥቃቱ መጠንና የጥቃቱ ባህሪ በተወሰነ መጠን ከአንድ ቦታ አንድ ቦታ የሚለያይ ቢሆንም በአመዛኙ የተመለከት ነው ግን የክርስቲያን እምነት ተከታዮች በብዛት በሚኖሩባቸው አካባቢዎች ጥቃቱ ያነጣጠረው በአብዛኛው በአማራ ብሔር ተወላጆች ላይ የነበረ ሲሆን በሌላ በኩል የእስልምና ተከታዮች በብዛት በሚኖሩባቸው አካባቢዎች ደግሞ ጥቃቱ በይበልጥ ያነጣጠረው በኦርቶዶክስነት ተከታዮች ላይ ነበር። ኮሚሽነር ዳንኤል በቀለ ጨምረው እንደገለጹት የጸጥታ አካላት በሰዎችና በንብረት ላይ የተፈጸመውን ወንጀል ለማስቀረትና ለመከላከል የወሰዱት እርምጃም ከቦታ ወደ ቦታ ይለያያል። በመጨረሻም ኮሚሽኑ የተለያዩ ምክረ ሃሳቦችን ይመለከታቸዋል ላላቸው አካላት አቅርበዋል። ከእነዚህ መካከል አንዱን የኮሚሽኑ የሰብአዊ መብቶች ግንዛቤና ማስፋፊያ ከፍተኛ አማካሪ ዶክተር ሚዛኔ አባተ እንደሚከተለው አቅርበውታል። በኦሮሚያ ክልል ሆኑ በሌሎች ሀገራችን አካባቢዎች እየጨመረ የመጣውንና ሀዳጣን ወይም ደግሞ ማይኖሪቲ የህብረተሰብ ክፍሎች ላይ የሚፈጸሙ አድሎና ጥቃቶችን የሚከታተል ለሰብአዊ ጥቃቶች ያለውን ስጋት የሚተነትንና የመከላከያና የማስተካከያ እርምጃዎችን እንዲወስዱ የሚያደርግ ተቋማዊና ዘላቂ መፍትሄ የሚፈለግበትን መንገድ እንዲያመቻቹ ጋዜጠኞች ለሰነዘሩላቸው የተለያዩ ጥያቄዎች የኮሚሽኑ ኃላፊዎች ምላሽ ሰጥተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፈተና እንዳይቀመጥ በመከልከሉ ሕይወቱ ያለፈውን ማየት የተሳነው የአዲስ አበባ ዩኒቨርሲቲ ተማሪ ጉዳይ መንግስት አጣርቶ እንዲያስታውቅ የኢትዮጵያ የአካል ጉዳተኞች ማህበራት ፌዴሬሽን ጠየቀ። አዲስ አበባ ዩኒቨርስቲ በክስተቱ ማዘኑን የገለጸ ሲሆን፣ የአዲስ አበባ ፖሊስም ጉዳዩ በሕግ እየተጣራ መሆኑን አስታውቋል። ሞክታር ጀማል ተከታትሎታል። በተፈጥሮ አይነ ስውር የሆነና በድላ ዩኒቨርሲቲ የህግ ትምህርቱን አጠናቆ ለህግ ተማሪዎች የመጨረሻ መውጫ የሚባለውን ፈተና ለመውሰድ ወደ አዲስ አበባ ዩኒቨርሲቲ ቅጥር ግቢ ያመራው ተማሪ አብርሃም ዱሬሳ የመውጫ ፈተናውን በጀመረ የመጨረሻው ዕለት ያጋጠመው ክስተት ለሕይወቱ እልፈት ምክንያት መሆኑን የተገለጸው ተማሪ አብርሃም ለአስር ደቂቃ አረፈደ የተባለው የመፈተኛ ክፍል በፈተና ተቆጣጣሪው መግባት እንደማይችል ሲነገርበት ሕይወቱን ለአደጋ እንደ ጣልም ነው የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን የሚናገረው። የፌዴሬሽኑ ፕሬዝዳንት ወይዘሮ ምህረት ንጉሴ ለቪኦኤ የተከታዩን አስረድተዋል። ዩኒቨርስቲ ውስጥ ገብቶ ፈተና ለመፈተን አስር ደቂቃ አርፍዶ ስለገባ ሱፐርቫይዘሩ በመከልከሉ ምክንያት ራሱን እንዳጠፋ ብቻ ነው የደረሰን መረጃ። ዝርዝር ሁኔታዎች ገና እስካሁን አልደረሰንም። ዩኒቨርስቲውን እየጠበቅን ነው። በተጨማሪ ደግሞ የልጁ አሟሟት ላይ የከተማችንን ፖሊስ አካል ወይም የደህንነት አካል እየተከታተለው ይሄ ክስተት ሲከሰት ማን ነበር ኃላፊነት የወሰደው፣ ለምን ተከሰተ የሚለው ምላሽ ሲገኝ ያ አካል ተጠያቂ እንዲሆን ይሄ ማሳያ መሆኑን ሲስተም እንዲዘረጋ ለዚህ ምላሽ መስጠት የሚችል ፎካል ቦታ እንዲኖር የማድረጉን ስራ እንቀጥልበታለን ማለት ነው። ተማሪ አብርሃም ያረፈደበት ምክንያት የመለያ ቁጥሩን እቤቱ ረስቶ ስድስት ኪሎ ግቢ ከደረሰ በኋላ በማስታወሱ ወደ ሽሮ ሜዳ ደርሶ ሲመለስ ሰዓት እንደሄደበት ከፈተና ክፍሉ እንደተከለከለ በአካባቢው ሲያለቅስ እንደነበረና ከዛ ወደ ቤት ገብቶ ጋዝ በማርከፍከፍ ራሱን ማቃጠሉንና ሕክምና ቢደረግለትም መዳም ባለመቻል መሞቱን መረጃ ማግኘቱን የሚገልጸው የአካል ጉዳተኞች ፌዴሬሽን በጉዳዩ ላይ አዲስ አበባ ዩኒቨርሲቲ ምላሽ እንዲሰጥ ጠይቀናል ብለዋል። አዲስ አበባ ዩኒቨርሲቲ በበኩሉ በክስተቱ ማዘኑን ገልጾ ፈተናው በቅጥር ግቢው ቁጥጥር ስር አለመሆኑንና የሶስተኛ ወገን መሆኑንም ነው የሚያስረዳው። የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ኮሚኒኬሽን ልዩ አማካሪ የሆኑት ኢንጂነር ውባየው ማሞ ተከታዩን ለቪኦኤ ገልጸዋል። መጀመሪያ በጣም ነው ምናነው በጣም በጣም ነሙነት ነው ብዙ ነገሮች ነው የሚሰርጓል እና እንደዚህ ሲሆን በጣም የማይሀዝ ነው። በመሞቱ ደግሞ በጣም አድረናል። በእርግጥ የአመሀዘን እንዳለ ሆኖ ግን ምንድነው ያለው ነገር ልጁ አዲስ አበባ ዩኒቨርሲቲ ተማሪ አልነበረም አንደኛ ነገር። ሁለተኛ ነገር ደግሞ ፈተናውን አዲስ አበባ ዩኒቨርሲቲ አይደል የሚሰጠው። ምንድነው የተፈጠረው ነገር እኛም እንዲ እናንተ እንደሰማችሁት የሰማ ነው። ምክንያቱም ፈተናውን የሚሰጠው ሌላ አካል ነው አዲስ አበባ ዩኒቨርሲቲ ለፈተና ቦታ ነው አቬለብል ያደረገው ፈታኞቹም ሁሉም ነገሮች ከሌላ ላይመጡ ናቸው። እና ያ ነገር በመሆኑ ግን አብነው አልመጣም። በጣም የሚሰማ የሚመጣው ያዘን ነው ጥልቅ ዜናችን ሰምቶናል። ያን ነው የምንገልጸው። ፈተናውን ሲሰጥ የነበረው መድረኩን ያሰባበረ የነበረው ማን እንደሆነ ማወቅ ትችላላችሁ። ምንም ችግር የለውም። እሱ ሞሴ ነው ከፍተኛ በሀያ ልጆች ነ ነው የሚሰጠው። በእኛ ኢንጂነር ጉባኤው ለቪኦኤ እንዳስረዱት የተማሪዎች መውጫ ፈተናውን ሲሰጥ የነበረው የሳይንስና ከፍተኛ ትምህርት ሚኒስቴር ነው። ስለ ጉዳዩ የጠየቅናቸው የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ የሚያውቁት ነገር አለመኖሩን ገልጸዋል። ጉዳዩን በህግ እየተከታተለ ያለው የአዲስ አበባ ፖሊስ ኮሚሽን በበኩሉ በኮሚኒኬሽን ኃላፊው ኮማንደር ፋሲካ ፋንታ በኩል ተከታዩን ለአሜሪካ ድምፅ ገልጿል። እያጣራን ነው ያለ ነው እንዲሞት ያደረገው ያነሳሳው የገፋፋው እና ሁኔታውን ያመቻቸው ሰው በሕግ የሚጠየቅበት አሰራር ስላለ ምናልባት በዛ የሕግ መሪ ውስጥ የሚገባ ከሆነ በኋላ ተጣርቶ ያንን ጥፋት የፈጽመው ወይም ያነሳሳው ወይም የገፋፋው ሰው በሕግ የሚጠየቅ ነው የሚሆነው። በአጠቃላይ ሁኔታውን አጣርተን በሞቱ ምክንያት የሆነው ነገር ወደፊት ያው የሚደረስበት ነው የሚሆነው ማለት ነው። በአዲስ አበባ ዩኒቨርሲቲ ግቢ የህግ ትምህርት ቤት የመልቀቂያ ፈተና ሲወስድ እንደነበር የተገለጸው ተማሪ አብርሃም ዱሬሳ ፈተናዎቹን ባለፈው ሳምንት ዕለተ ማክሰኞ፣ ረቡዕና ሐሙስ በአግባቡ ወስዶ እንደነበረና ይህም ያጋጠመው አርብ ታህሳስ 16 2013 መሆኑ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ ስድስት ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች ብድር የሚውል አምስት መቶ ሚሊዮን ብር ማዘጋጀቱን ክልሉ አስታውቋል። ሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስ ማንፋራ ለቪኦኤ እንደተናገሩት ወለድ የማይከፈልበት ብድርም የሚቀርብ መሆኑንና ክልላቸውም ውጤታማ አንቀሳቃሾችን መርጦ የመሬት አቅርቦት እንደሚያመቻች ተናግረዋል። አዲስ ቸኮል ዝርዝሩን ይዘዋል። በቅርቡ በንግድ ሚኒስትር መላኩ አለበል የተመራ የልዑካን ቡድን በጂጂጋ ከተማ ተገኝተው ከሶማሌ ክልል መንግስት ካቢኔ ጋር ውይይት ካደረጉ በኋላ በመጪዎቹ ስድስት ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የሚሰጥ የግማሽ ቢሊየን ብር ብድር በኢትዮጵያ ልማት ባንክ በኩል መመቻቸቱን የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን አስታውቀዋል። አዎ፣ በንግድ ሚኒስትሩ የሚመራ ቲም መጥቶ ነበረ ወደ ክልላችን ጂጂጋ ከዚህ ውስጥ አንዱ የልማት ባንክ ፕሬዚደንት ዶክተር ዮሐንስ ነበሩበት። የአነስተኛ መካከለኛ ማኑፋክቸሪንግ ኢንተርፕራይዞች ባለስልጣን ኃላፊም ነበሩ። ሌሎች የሚመለከታቸው በተለይ ማኑፋክቸሪንግ እንበደገፍ የሚመለከታቸው የተለያዩ አካላቶች ነበሩና ከክልሉ ካቢኔ ውይይት አድርጓል። እግረ መንገዱ የንግድና የባዛር ትሬት ነበረ በጂጂጋም፣ እዛም ጉብኝት አርጓል። በስብሰባ በአጠቃላይ መጨረሻ የተስማማ ነው። በተለይ በሚቀጥሉት ስድስት ወር ለአነስተኛ እና መካከለኛ ማኑፋክቸሪንግ የሚሆን እንዲሁም ደግሞ ለአግሮ ፕሮሴሲንግ የሚሆን ወደ አምስት መቶ ሚሊዮን ብር ለክልሉ ተመድቧል። በያዝነው አመት መጀመሪያ የኢትዮጵያ ልማት ባንክ ፕሬዚዳንት ሆነው የተሾሙት ዶክተር ዮሐንስ አያሌው ባንካቸው ለሶማሌ ክልል ወለድ አልባ ብድር ጭምር ማመቻቸቱን ይፋ እንዳደረጉ ነው አቶ ኢብራሂም ያስታወቁት። የኢትዮጵያ ልማት ባንክ በሶማሌ ክልል ባሉ ቅርንጫፎቹ ከዚህ በፊት በአራት አመት ያበደረው አንድ መቶ ሰላሳ ሚሊዮን ብር ብቻ መሆኑን ያስታወሱት አቶ ኢብራሂም አሁን በስድስት ወር ውስጥ አምስት መቶ ሚሊዮን ብር ማዘጋጀቱ ትልቅ መርታ ነው ብለዋል። ባንኩ ከብድር አሰጣጥ ጋር በተያያዘ አሉበት ያሏቸውን ችግሮች ክልሉ ገልጾ ችግሮቹን ለመቅረፍ ከጋራ መግባባት መደረሱንም አቶ ብራሂም አስታውቀዋል። ወለድ አልባ ፕሮዳክቶች አልጀመሩም ነበረ። አሁን ግን እሱን ጀምሯል። ሁለተኛ የክትትልም ችግር ነበረ፣ የቁጥጥርም ችግር ነበረ። ምልልሶች ነበሩ፣ ቢሮክራሲዎች ነበሩ። ከዚህ በፊት ፍትሐዊ አልነበረ ማሰጣጡ። ይህን ሁሉ ችግር ገምግመን በቀጣይ ባንኩም ሰባት ዋና ዋና የሚባሉ ችግሮችን ለይተው ከክልሉ ጋር እንደሚሰራና በዚህ ላይ ዘላቂ መፍትሄ እንደሚያመጣ እኛም ደግሞ ከባንኩ ጋር በቅርበት ሆነን ይህም ገንዘብ ለታለመለት በአግባቡ ደግሞ ውጤት ሊያመጡ የሚችሉ አምራቾችን በመመልመል የግንዛቤ በመስራት ክልሉን ተጠቃሚ ማድረግ እንደ ሀገር ደግሞ ለሚኖረው ኢኮኖሚያዊ እንቅስቃሴ ክልሉ የራሱን ድርሻ ማበርከት እንዲችል ነው። እንግዲህ ተስማምተን እኛም ወደ ቅድመ ዝግጅት ይሄድ ነው። ከኢትዮጵያ ልማት ባንክ ባሻገር የቀድሞ ሜቴክ የአሁኑ ኢትዮ ኢንጂነሪንግ ግሩፕ የማመረቻ ቦታዎችን ወይም ሼዶች ግንባታ ላይም አስፈላጊውን ድጋፍ እንደሚያደርግላቸው መስማማታቸውን አቶ ይብራሂም አስታውቀዋል። በክልሉ በኩል ብድሩን የመጠቀም አቅምና ፍላጎት ያለው ማህበረሰብ መኖሩ ነው ያስታወቁት አቶ ይብራሂም ክልሉም በዚህ ረገድ የሚጠበቅበት የቤት ስራ በአግባቡ እንዲወጣ አቅጣጫ ተቀምጦለታል ብለዋል። በትንንሽ ነገር ጀምረው ትልልቅ ለውጥ ያመጡ የህብረተሰብ ክፍሎችን አይተናል። ከጎረቤት ሀገራቶች ስለምንጎራበት እና የቢዝነስ ትስስሩም ልውውጡም በቅርበት ስለሆነ ልምዱ በደንብ ያካበቱ አሉ። ሀሳቡ በደንብ ያላቸው አሉ። የተወሰነ የፋይናንስ ድጋፍ ከተደረገ ምችችት ከተደረገ የመስሪያ ቦታ ብዙ ለውጥ ማምጣት ይቻላል። ስለዚህ ክልሉ የወሰድ ናቸው አሉ። አሁን በጥናት የለየ ነው። በጣም ለሚያሳዝን መልኩ ከአምስት ፐርሰንት በታች ነው ክልሉ መሬት እያዘጋጀ ለኢንቨስትመንት እየሰጠ ያለው። ይሄ መቃየር አለበት። በጣም ትልቁን ድርሻ ክልሉ መውሰድ አለበት። የተለያዩ የኢንዱስትሪ መንደሮችን ማዘጋጀት አለበት። ብዙ ማበረታቻ ያለው የኢንቨስትመንት ሞዳሊቲዎችን ማዘጋጀት አለበት። ስለዚህ ከዚህ አንጻር መሬትም ክልሉ እንዲያመቻች አቅጣጫ ተቀምቷል። በዚህ ረገድ በዚህ ሊለሙ የሚችሉ ኤሪያዎችን ለይተው በኢንዱስትሪ ዞን ወይም በኢንዱስትሪ መንደር ደረጃ የተለዩ ቦታዎች አሉ። በፍጥነት እነዚህ ወደ ስራ መግባት እንዳለባቸው ነው አቅጣጫ የተቀመጠው። የሶማሌ ክልል በአምራች ኢንዱስትሪ ዘርፍ መቶ ሺ የስራ ድር ለመፍጠር ቢያቅድም በተግባር ግን ከዚህ በላይ ስራ ድር ሊፈጠር እንደሚችል ነው አቶ ብራሂም የሚናገሩት። በቅርቡ አዳዲስ አመራሪዎች ተሽመውለት ወደ ስራ የገባው የኢትዮጵያ ልማት ባንክ በአመት ውስጥ አስር ቢሊዮን ብር ብድር ለመስጠት ያቀደ መሆኑ ከተቋሙ ዓለም ያገኘነው መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። በቀጣዩ ዘገባ ወደ ዩጋንዳ እንሻግራለን። በዩጋንዳ ፕሬዝደንታዊ ምርጫ ተፎካካሪው ቦቢ ዋይን ሮበርት ኪያጉላኒ በዚህ የምረጡኝ ዘመቻው ወቅት ላይ እንዳለ ለእስር ተዳርጓል። ቦቢ ዋይን ፕሬዚደንት ዮሪ ሙሴቪኒን ከስልጣን ለማስወገድ ዘመቻ ከጀመረ ወዲህ ሲታሰር ሦስተኛው ጊዜ መሆኑ ነው። ከእርሱ ቀደም ብሎ መንግስቱ በደጋፊዎቹ ላይ ያደረሳቸውን የመብት ጥሰቶች ሲመዘግብ የነበረው የሰብአዊ መብት ጠበቃ ከእስር ተለቋል። ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ከሙዚቃ አቀንቃኝነት ወደ ፖለቲካው የተቀላቀለው ቦቢ ዋይን ካላንጋላ በተሰኘው የዩጋንዳ ከተማ ውስጥ የምርጫ ዘመቻ እያደረገ ባለበት ወቅት ነው ፖሊስ በቁጥጥር ስር ያዋለው። የዋይን ብሔራዊ አንድነት መድረክ ፓርቲ ቃል አቀባይ ጁዌል ሴኒዮኚ ስለ ሁኔታው ሲገልጹ እንዲህ ይላሉ። ካላንጋ ላይ ምርጫ ዘመቻ እንዳይካሄድባቸው ከተከለከሉ ከተሞች አንዱ ባለመሆኑ ወደዛ ሄዷል። ግን በሚያስደነግጥ ሁኔታ እዛ ከደረሰ በኋላ ወታደሮች ከበውት እሱንና ዘጠና የሚሆኑ ጠቅላላ የቡድኑን አባላት አስረው ወደ ተለያየ ቦታ ወሰዷቸው። እሱ በሄሊኮፕተር ነው የተወሰደው፣ ግን የት እንደሆነ አላወቅንም። ሴኒዮኚ ጨምረው የሙሴቨኒ መንግስት እያደረገ ያለው የብሔራዊ አንድነት መድረክ ፓርቲውን ማስፈራራት ነው ይላሉ። ይህ ሁሉ መንግስት የሚያካሄደው ሕገ ወጥ ተግባር እኛን ለማስፈራራትና ከዓላማችን ለማሰናከል ነው። እኛ ግን ከበፊቱ የበለጠ ቆርጠን ተነስተናል። የበለጠ ጫና እናሳድራለን፣ ወደፊትም እንሄዳለን። ሙሴቬኒ ከስልጣን መውረድ አለበት። የዩጋንዳ ፖሊስ ባወጣው መግለጫ የብሔራዊ አንድነት መድረክ ፓርቲ ስለ ቦቢ ዋይን መታሰር የሰጠውን መረጃ ውሸት ነው ሲል ሕብረተሰቡ እንዳያዳምጥ ጠይቋል። ፖሊስ ዋይን የታሰረው የኮሮና ቫይረስ ወረርሽኝ ስጋት ባለበት ወቅት የምርጫ ኮሚሽኑና የጤና ሚኒስቴር ያወጧቸውን መመሪያዎች ቸል በማለት በተደጋጋሚ ትላልቅ ሰልፎችን በማካሄዱ ነው ብሏል። ዋይን መኖሪያው ወደ ሆነው ካምፓላ መወሰዱንም ገልጿል። ፖሊስ ጨምሮ የዋይን ምርጫ ዘመቻ ቡድን አባላት አብረው የታሰሩት በካሜራ በተቀረጸ ማስረጃ የፖሊስ መኪና ጎማ ሲያተነፍሱ፣ አመጽ ሲያስነሱ የፖሊስን ስራ ሲያውኩና ለኮሮና ቫይረስ የወጡትን የጤናና የደህንነት መመሪያዎች ሲጥሱ በመገኘታቸው ነው ብሏል። ከዋይን እስር ቀደም ብሎ የሰብአዊ መብት ጠበቃው ኒኮላስ ኦፒዮ ከዘጠኝ ቀናት እስር በኋላ በዋስ ተለቋል። ባለስልጣናት ኦፒዮን የከሰሱት በህገ ወጥ የገንዘብ ዝውውር ሲሆን፣ ተቺዎቹ ግን ኦፒዮ የታሰረው የተቃዋሚ ደጋፊ በመሆኑ ነው ይላሉ። ኦፒዮ ዋስትናው የተፈቀደበትን የፍርድ ቤት ሂደት የተከታተለው ከታሊያ ከተሰኘው የመንግስት እስር ቤት ውስጥ ሆኖ በቪዲዮ አማካኝነት ነው። አቃቤ ሕጉ ኦፒዮ የተከሰሰበት ጉዳይ አስራ አምስት አመታት የሚያስፈርድ ጠንካራ ክስ መሆኑን በመግለጽ ፍርድ ቤቱ ዋስትና እንዳይሰጠው ጠይቆ ነበር። ነገር ግን ዳኛው ጄን ካጁጋ ጥያቄውን አልተቀበሉትም። ዋስትናውን ከመከልከል ይልቅ ወደ መፍቀዱ አዘነብላለሁ። ዋስትናውን በመፍቀድ ፍትህ እንዲገኝ ማድረግ የፍርድ ቤቱ ውሳኔ ነው የሚሆነው። ቻፕተር ፎር የተሰኘው የሰብአዊ መብት ድርጅት እንዳስታወቀው ኦፒዮ የታሰረው ባለፈው ወር በተካሄደው የሁለት ቀን ተቃውሞ ሰልፍ ላይ በተፈጸሙ ግድያዎችና እስሮች ዙሪያ መረጃ እያሰባሰበ ባለበት ወቅት ነው። በህዳር ወር አጋማሽ ላይ የዋይንን እስር ተከትሎ በተቃዋሚ ደጋፊዎችና በጸጥታ አስከባሪ አባላት መካከል በተነሳ ግጭት ሀምሳ ስድስት ሰዎች መገደላቸው ይታወሳል። ተቺዎችም የዩጋንዳ መንግስት በተለይ በምርጫው ዙሪያ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችንና አመራሮችን ኢላማ አርጎ እያጠቃ እንደሆነ ይናገራሉ። በዩጋንዳ የፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በያዝነው ዓመት በጥር 14 ይካሄዳል። በሀሊማ ኢቱሊማ ለቀረበው ዘገባ ስመኞች የቆየ ከፌርፋክስ ቨርጂኒያ ዜና እረፍት። የኢትዮጵያ የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር አድሃና ሀይለ ባደረባቸው ህመም ምክንያት በተወለዱ በሰባ ዓመታቸው በሞት መለየታቸውን ቤተሰባቸው ገልጸዋል። ዶክተር አድሃና የህዝብ ተወካዮች አባል በመሆን ሲያገለግሉ እንደነበሩና በምክር ቤቱ የህወሀት ተወካዮች ምክር ቤቱን ትተው ከመውጣታቸው በፊት በህመም እረፍት ላይ ቆይተው ማረፋቸውን ቤተሰባቸው አስታውቋል። ዶክተር አድሃና ቀደም ሲል የኢትዮጵያ የትምህርት ሚኒስቴር ምክትል ሚኒስትር፣ የትግራይ ትምህርት ቢሮ ኃላፊም በመሆን አገልግለዋል። በአዲስ አበባ ዩኒቨርሲቲ የታሪክ አስተማሪነትም ረጅም ዓመት እንዳገለገሉ ተገልጿል። የቀብር ስነ ስርዓታቸው ቤተሰቦቻቸውና ወዳጆቻቸው በተገኙበት በአዲስ አበባ ባለፈው ሳምንት አርብ መፈጸሙን የትግርኛ ክፍል ባልደረባችን ገብረ ገብረ መድኅን ከቤተሰቦቻቸው ያገኘውን መረጃ ጠቅሶ አድርሶናል። ለመጽሔት ክፍለ ጊዜ የተሰናዱ ዘገባዎቻችንን በዚሁ አጠናቀናል። ወደ ሁለተኛው የዝግጅታችን አጋማሽ ከመሻገራችን አስቀድሞ አንድ የፕሮግራም ማሳሰቢያ አለን። የአሜሪካ ድምፅ ራዲዮ የትግርኛ አገልግሎት ከነገ ቅዳሜ ጀምሮ በአድማጮች ጥያቄና መልስ መልክ የሚቀርብ አዲስ ፕሮግራም ይጀምራል። የትግርኛ አገልግሎት አድማጮች በቀጥታ ለእንግዶች ጥያቄ ማቅረብ የሚችሉበት ፕሮግራም ይሆናል። ለነገ ቅዳሜና ለተነጎዲያ እሁድ ዶክተር ገላውዲዮስ አራያና አቶ ግደይ ዘርአይ ጽዮንን በእንግድነት ያቀርባል። ፕሮግራሙ ነገ በኢትዮጵያ ሰዓት አቆጣጠር የአማርኛ ፕሮግራም እንዳበቃ ከምሽቱ አራት ሰዓት ጀምሮ ይቀርባል። የቪኦኤ የትግርኛ ዝግጅት ክፍል ፕሮግራሙን እንድትከታተሉ ከወዲሁ ይጋብዛችኋል። ክቡራትና ክቡራን፣ የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅቶቻችንን አሃዱ ሬዲዮ ዘጠና አራት ነጥብ ሦስት ላይም በቀጥታ ለማግኘት ትችላላችሁ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገንኙን ትችላላችሁ። አሁን ለሁለተኛው አጋማሽ ወደ ተቀናበሩት ዝግጅቶች እንለፍ። በማይካድራ ጥቃት ቤተሰቦቻቸውን ያጡ ተጎጂዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንና ትኩረት መነፈጋቸውን ገለጹ። ነዋሪዎቹ አሁንም ዋስትና እንደማይሰማቸው ለቪኦኤ አመልክተዋል። ሰሞኑን በአካባቢው ተዘዋውሮ የተመለከተውና ነዋሪዎችን ያነጋገረው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አስተላልፏል። የማይካድራ ከተማ ነዋሪ የሆኑት አቶ መኮንን ጌታቸው ከተማይቱ ውስጥና በአካባቢ የተፈጸመው ጥቃት የአእምሮ ጠባሳ እንዳሳረፈባቸው ይናገራሉ። አባታቸው እንደተገደሉባቸውና የማይካድራን ጥቃት በዋናነት ሲመሩ ነበር ያሏቸውን ሰዎች እንዲሁም ጥቅምት 30 2013 ዓ.ም ከቀኑ ዘጠኝ ሰዓት ገደማ በጀመረው ጥቃት በአንድ ጀንበር በመቶዎች የሚቆጠሩ ሰላማዊ ሰዎች መጨፍጨፋቸውንና አስክሬኖቻቸው በወል መቃብሮች እንዲያርፉ የተደረጉትንም እንደሚያውቋቸው አቶ መኮንን ተናግረዋል። በቀኑ ጀምሬ እስከ መጨረሻው ድረስ ሬሳ እስከ ማንሳት ድረስ አብሬ ዚህ ማይክ አልወጣሁም ነበርኩ። የሟቹም የገዳዮቹም ሲገሉ ሰዎቹም በዚህ በአካባቢያችን በቦታችን በቦሌ አካባቢ ነበር ሰፈራችን። ቁመንም እኛም ራሳችን ስንከላከል ነው ያደር ነው። እዚህ ተቀብሮ የምታዩ ወደ ስልሳ ሰባት ሰው አንዱ እጁ የተቆረጠ ከዚህ የበለጠ ማሰቃቂ ግድያ ለግድያዋ ከቤት ውስጥ ሴት ልጅና ህጻኖቿ ሁለት ህጻን ልጅ ይዛ ከውስጥ ቤንዚን አርከፍክፈው ከነባሏ አስረው በቤንዚን ተቃጥለው የሞቱ ሰዎችም አሉና፣ ቤተ ክርስቲያኑ ብትሄድም ደግሞ ከአንድ መቃብር ዘጠኝ ሰው ጠቅላላ እስከ ስድስት መቶ ሰባ የሚሆኑም የተቀበራል። ቤተ ክርስቲያኑ አሁን አርጋዊ ቤተ ክርስቲያን አሉ። በቃ ብዙም ብዙ ብዙ በደር ፈጽሞብናል። ጅምላ ተቀበሉ ሰዎች ውስጥ ምታቃቸዋለ በስም በመልክ እንዴ እዚህ አብሮ አብረውን የሚመሩ ሴቶች አሉ። አሁን ለምሳሌ እቺ ተቃጠለች ያልኩት ሴትዮ እማውቃት፣ የበረሃ ሰራተኞች አብረውን በረሃ የሚሰሩ ሰራተኞች አሉ። ቀስናያቸው ራሱ የደነገጥና ማለት ነው ትምህርቴን ሳልማር መሀል ላይ ቀርቻለሁ። ወንድሜ የለ፣ ወገን ስንት ወንድ ወገኖች አልቀዋል። ቤቴን ንብረቴን ቀምተው አባቴን የአስራ ሶስት ዓመት ልጅ አሁን ትምህርት ደረጃ ምድረሰው የትራክተር ሹፌር ነው የነበርኩት። በጣም አሰቃቂ ነገር ተብል ያለሆኔ እንኳን ነገር በጣም አሰቃቂ ነገር ነው። በጣም ብዙ ወንድሞቻችን ሜዳ ላይ ቀረቡ። ከእኔ ቤት ብቻ ስድስት ሰዎች ተገድሎብኛል የሚሉት አቶ ሞላ አበበ ደግሞ ለብዙ ጉዳት ተዳርገናል የደረሰብን የልብ ስብራት ግን ከምንም በላይ ያማል ብሏል። መጀመሪያ እንዳልኩ እዛ ላይ አንድ ገላጋ የሚባል ልጅ ገደሉት። ከዛ በቀጠለው የእሷን ባል ይሄ አየር የሚባል እዚህ ላይ ገደሉ። ከዛ ሻጋር ወደዚህ መጡ፣ ይህን ገደሉ። እየጨረሱ እየጨሩ ደግሞ ዚህ መጡና፣ ይህ ዚህ ብርሃኑ የሚባል የዚህ ፊት ባለቤት ነበር። እሱን መቱት፣ ሁለት ሶስት ራሱ ላይ ጣሉት። በቃ እዛ በቃ እያደንክ በለው ነው፣ እየገደሉ ዚ ቤት መጡ እኔ ቤት ሲመጡ ክፈታሪን ከፈትኩ። ስከፍት ወደ አስር የሚሆኑ ሰዎች ቤት ተጠልለው ነበር። አሁን አንተን አልፈለግነህም አሉኝ፣ የምንፈልጋቸው ግን እነሱን ነው አሉኝ። አሁን እያወጡ በቃ ስድስቱ እዛ ላይ በቃ እንከባለሏቸው፣ አምስቱን እዛ ገደሏቸው። እንደገና እነሱ አምስቱ እዛው ገድለዋቸው ሲሄዱ፣ ሌሎች ደግሞ እንደገና እነሱ ከሁሉ በኋላ በስተጀርባ መጥተው ከቤቴ አልጋ ስር አወጡ። አንዱ ደግሞ ገደሉት በፋስ በቃ ቀጥታ ጭንቅላቱ እስከሚሰረጠቅ መቱት። ስድስት ሰው ነው የሞተ እኔ ቤት እና የዛን ጊዜ የነበረው ድርጊት አረመኔ ድርጊት ነው። ደግሞ ሰዎቹ የምናውቃቸው አብረን የበላን የጠጣን አጠቃላይ ይሄኛ ጋር እንግዲህ ቢያንስ ከአርባ አመት በላይ እነሱ ጋር ተቀምጠናል። ከዚህ ይሄ ያርጉኝ ብላ አታስብም። ግን እኔንም ያተረፈኝ እንደ አጋጣሚ አንድ መቼም ከብስል ጥሬ የጠፋምና አንድ መጣና ሲያይሱ ሌሎች ሄኖት እንደ ሲር ተው ተውት፣ እንዳትመጣ ይሄ አባ ሞላ ነው እኮ እንዳትመጡ እንዳትመጡ አለ። ሄዱ የተፈጸመን ሁሉ ያዩና የሰሙ ሴቶችና ህጻናት ከዛ ጊዜ ወዲህ ሰላም አጠዋል እንቅልፍም የላቸውም ነው ያሉት። እነዚህ ቤተሰቦቻቸውን ያጡ የማይካድራ ጥቃት ተጎጂዎች ከስነ ልቦና ጉዳት በተጨማሪ በማህበራዊና ኢኮኖሚያዊ ቀውስ ላይ መውደቃቸውን ተናግረዋል። ይህ ሁሉ በደል ብደርስብንም የጠየቀንም አካል የለም ይላሉም። አሁን እኮ ልጆቻችን፣ ሴቶቻችን በቃ በጣም ከፍተኛ ችግር ያለባቸው እንዴት ብትለኝ፣ ሲባን ነው የሚያድሩት ምክንያቱም መጥፎ ነገር ስላዩ መጥፎን ስለተጋረ ተሃንገላቸው እሱን የሚታያቸው አሁን እና መንግስት ደግሞ ያንን አይዟችሁ እንትን ማለት ነበረበት፣ ግን አለ የለም በፍጹም ያው አንዳንድ አመራር መጣ ሆላል ሌላ እንትን አርጎ የሚሄድ እንጂ ህዝብን የሚያረጋጋ ህዝብን እንትን የሚሰብ ይግር የሚተክል ነገር እስካሁን አላየንም። ይሄ ግን ለምንድን ነው? ከተጎጂዎቹ ውስጥ ወይዘሮ አገሬ ሞገስ አንዷ ስትሆን ባሏ እንደተገደለባትና እያየች ቤቷን እንዳቃጠሉባት የተገደለባትንም የባሏን አስከሬን እየነደደ በነበረው ቤት ውስጥ ጥለው እንዳቃጠሉባትም ትናገራለች። አብይ የሚባል ውጣ ያሉ ሲሉት ሲጨንቀው ወጣ። ሲወጣ ያው ምን ይሻ ቁሟል። ያው ምን ይሻው ውጤት እንዳለ ያው በጥይት ብሎ ገደለው። ከገደለው በኋላ ቤቱን እሳት ለቀቁበት። ቤቴም፣ ንብረቴም እንዳለ ባለቤቴም እንዳለ እሳት ነው የለቀቁብኝ። እኔም እዛው እሳት ተራር ብለው እኔንም እዛው እሳት ነው የለቀቁብኝ ውስጥ መኖሪያ አይተውኛል። ከዛም በኋላ ኑሮ አይደለም የምኖረው። መሞት ይሻል ነበር። ኑሮ አይደለም የምኖረው ኖረ ኑሮ አይደለም እንደዚያ እዛው ጠያጥልኝ መስጠት ነው የተሻለ። ነገር ማሰብ እንደሚያስቸግራቸውም አገሬ መኮንንና እንደ እርሷ ሁሉ ባለቤታቸው የተገደሉባቸው ወይዘሮ ሳራት አድል ገልጧል። አሁንም የደህንነት ዋስትና እንደማይሰማቸውም ጠቁመዋል። ባለ የለም፣ ንብረቴ የለም፣ ገለውታል ጫካ ላይ ነው እስካሁን በሰውም አልተቀበረ። የት ነው? በታሸ ጫካ ነው ያለ፣ ዝም ብሎ አፈር ነው ለብሶ ያለ፣ ተቆፈሮም አልተቀበረ። አራስ ነኝ፣ መሄጃም የለኝ፣ መጠጊያም የለኝ፣ የዞርኩ ነው ያለሁ። ንብረቴም የለም፣ ቤትም የለኝ ወገንም የለኝ። እንዴት እንደምኖረው ብረት ይህንን ያዩ ህጻናት መደንገጣቸውና መፍራታቸውን ለቪኦኤ አስረድቷል። በጸሎት አብድና መብርሃቱ ማርኮ እንዲህ ብለዋል። ሰው ሲሞት እኛም በጣም ፈርተን ነበር። በቃ ቤታችን ቤታችን ቁጭ ወደ ውጭ ምናምን መንቀሳቀስ ለምን ፈራችሁ? በቃ ፈርተን፣ እኛም እንዳይገዱ ብለን ሁላችንም ፈርተን ነበር። ሰውም የሞተ ነበር። አሁን ተሽለዋል፣ ምንም የለም። ሶስት ሰዎች ገለው ጨፍጭፈው ጨፍጭፈው፣ አንተ አማራ ነው ብለው በሽጉጥ ነው ያሉት። ያን መስታወቂያ ሳይት ይሄ አማራ ነው ብለስ በሽጉጥ ብለው ከእሱ በኋላ አንደኛ አገኙ፣ ሁለተኛ ከሱ በኋላ ከላይ ከላይ ከላይ ከላይ ሶስት ሰው ደልድሎ ነው ያስገባል መንገድ ላይ ጸሎት ነው ይወዱ በመፈጠር በጣም ነው። ማታ ማታ ሲተኛ ሰዎች ነው የምታያቸው። ይቆጫል፣ ትናደዳለህ ለምን ተፈጠር ብለ ነው። ስቃቱ ግድያው፣ ጉዳቱና ውድመቱ እንዲሁም ጠቅላላ ድርጊቱና ውጤቱ ግፍና ጭካኔ የተሞላበት በሲቪሎች ላይ የተፈጸመ ጭፍጨፋ፣ በስብና ላይ የተፈጸመ ወንጀልና የጦር ወንጀል ሊሆን ይችላል ብሎታል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮም ኢሰማኮና አምነስቲ ኢንተርናሽናል በአነስተኛ ግምት ቁጥራቸው 600 የሚደርሱ ሰዎች የተገደሉ መሆኑና ትክክለኛው ቁጥር ከዚህ ሊበልጥም እንደሚችል ያመለከቱ ሲሆን፣ ነዋሪዎቹ ግን ቁጥሩ ከ700 በላይ እንደሚሆን ይናገራሉ። ቋንቋን መሰረት ያደረገ ያው ህዝቡ በብዛት ያው ተጨፍጭፏል፣ ታርዷል። በገጀራ በቆንጨራ ይሁን በተገኘው በመጥረቢያ በቃ ህዝቡን እንዳለ የቀን ሰራተኛውም ሆነ ነዋሪውን በጣም ነው በእኛ በቁጥር የምናውቃቸው ከ ሰባት መቶ አራት በላይ በቁጥር በመረጃ የተያዛለ ከዛ በላይ ግን በየበረሃውም በየምኑም የወደቀ ግን ከ አንድ ሺህ በላይ ነው የሚባለው ግን መረጃ እስከ የተጠናከረው ከ ሰባት መቶ አራት በላይ መጠናከሩን አቃለሁ። ኢህዳር 15 2013 ዓ ም ባወጣው ሪፖርት የማይካድራ የሲቪል ሰዎች ጭፍጨፋ የግፍና የጭካኔ ወንጀል ነው ብሏል። የተጎዱትን ማቋቋምና የአጥፊዎችን ተጠያቂነት ማረጋገጥ ይገባልም በማለት አሳስቧል። የተጎዱ ሰዎችና አካባቢዎችን መልሶ ከማቋቋምና ከመጠገን በተጨማሪ በዚህ ከባድ የሰብአዊ መብቶች ወንጀል በቀጥታም ሆነ በተዘዋዋሪ መንገድ የተሳተፉ በየደረጃው ያሉ ጥፋተኞችን በህግ ፊት ተጠያቂ ማድረግ ያስፈልጋል ብለዋል የኢሰማኮ ዋና ኮሚሽነር ዳንኤል በቀሌ ጎጂ ቤተሰብ አባላትን በአጽንኦት እየጠየቁ ያሉት ይህንኑ ነው። እነዚህ መጥፎ አድራጊዎች መንግስታችን በሄዱበት ቦታ አምቶ ለህግ ካላቀረባቸው የህዝባችን ሰላምና ኑሮ ኑሮ አይደለም። ከእንግዲህ እነዚህ መጥፎ አድርገው አሁን ተጠግቶ ያሉ ሱዳን በሌላም ቦታ ያሉትን መንግስት አስቸኳይ እርምጃ የትም ቦታ ሳይንቀሳቀሱ አሁን በፍጥነት እነሱን አምቶ ለህዝብ ማሳየት እነዚህ የሞቱት ወንድሞቻችን የፈጸሙት በሲቪል ብቻ ሳይሆን በመከላከያ ላይ የፈጸሙት ግፍም በጣም አሰቃቂ ነው። በማይካድራና ና በአካባቢው ተፈጽመው ጥፋት በገለልተኛ አካል ሊጣራ ውንጀላው ያነጣጠረበትን ህወሓትን ጨምሮ በርካታ የሀገር ውስጥና ዓለም አቀፍ ተቋማት እየጎተጎቱ ናቸው። ሰሞኑን በማይካድራ ከተማ ለሁለት ተከታታይ ቀናት ቆይቻ ያለውኝ የነዋሪዎቹን ሰቀቀንና ብሶት ለመታዘብም ችያለውኝ። ከተማዋ ዛሬም ከህመሟ አላገገመችም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ናታንን፣ ለዘገባው እናመሰግናለን። በሌላ በኩል ከጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና ዘረፋ በሁመራ ከተማና ጦርነቱ በነበረባቸው ከተሞች እየተፈጸመ ነው ሲሉ አንዳንድ የከተማይቱ ነዋሪ የሆኑ የትግራይ ብሔር ተወላጆች ያሰሙትን ብሶት ከትናንት በስቲያ ረቡዕ ምሽት ስርጭታችን ላይ ያስደምጠናችኋል። ነዋሪዎቹ አብዛኛዎቹ ወንዶችና ወጣቶች የሆኑ የትግራይ ብሔር አባላት ከተማይቱን ለቀው ወደ ሱዳን መሰደዳቸውንና ወደ ማዕከላዊ ትግራይ መሄዳቸውን ገልጸው ከጦርነቱ መልስ ለቤተሰብና ለማህበራዊ ቀውስ እንዲሁም ለረሃብ እየተጋለጡ መሆናቸውን ተናግረዋል። በህወሓት ሲፈጸሙ የነበሩ ስህተቶች አሁንም እየተደገሙ ናቸው ሲሉ አካባቢውን ተዘዋውሮ የተመለከተው ሪፖርተራችን ዮናታን ዘብዲዮስ ያነጋገራቸው የዳንሻ ከተማ ነዋሪዎች ያቀረቡትን ስሞታም አሰምተናል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ መከላከያ ሰራዊቱና የአማራ ልዩ ኃይል ከተማውን ከተቆጣጠሩ በኋላ የዘረፋ ወንጀል መቆሙን ተናግረው መንግስት የዜጎችን ደህንነት ለመጠበቅ እየሰራ እንደሆነ ማመልከታቸውን መዘገባችን ይታወሳል። ቀጣዩ የአርብ ምሽት ዝግጅታችን ዩናይትድ ስቴትስን የሚመለከት ነው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን እጅግ አጨቃጫቂ የሆኑትን የፕሬዚደንት ዶናልድ ትራምፕን የኢሚግሬሽን ፖሊሲዎች በፍጥነት ይቀለብሳሉ ተብሎ ይጠበቃል። የአሜሪካ ድምፅ የኢሚግሬሽን ጉዳይ ዘጋቢ አለን ባሮስ ባይደን ስደተኞችን፣ ጥገኝነት ጠያቂዎችን እና በልጅነታቸው አሜሪካ የገቡትን አስመልክቶ የሚኖራቸውን ፖሊሲ ተመልክታለች። አዳነች ፍስሃዬ ታቀርበዋለች። የጉዞ እገዳዎች፣ በጥገኝነትና በስደተኞች ላይ የሚደረገው ገደብ፣ ቤተሰብን መነጣጠል፣ ከቤተሰቦቻቸው ጋር በልጅነታቸው አሜሪካ የገቡትን ልጆች በሚመለከት የተሸኙ ፕሬዚደንት ትራምፕ የኢሚግሬሽን ፖሊሲዎችን ነው ጆ ባይደን ለመቀልበስ ቃል የገቡት። ተንታኞች እንደሚሉት ተመራጩ ፕሬዚደንት እነዚህ ፖሊሲዎችን ለመሻር ያላቸውን ፕሬዚዳንታዊ ስልጣን ይጠቀማሉ። የኢሚግሬሽን ጉዳይ ፕሮፌሰር ሞሪን ስዊኒ ያብራራሉ። ፕሬዚዳንት ትራምፕ በራሳቸው ትዕዛዝ ያከናወኗቸውን ሁሉ ባይደን ልክ እሳቸው እንዳደረጉት በትዕዛዝ ሊሽሯቸው ይችላሉ። ለምሳሌ የጉዞ እገዳው እንደሚነሳ እጠብቃለሁ። በስደተኞች ላይ የተጣለው ገደብ ወዲያውኑ የሚነሳ ይመስለኛል። ፕሬዚዳንቱ ባላቸው ስልጣን መሰረት ይህንን ሊያደርጉ ይችላሉ። ፕሬዚዳንት ትራምፕ በልጅነታቸው አሜሪካ ለመጡት ልጆች የተሰጠውን በሀገሪቱ የመቆየት መብት ለማስቀረት ያደረጉት ጥረት በአራት ዓመታቱ የስልጣናቸው ጊዜ ሰፊ ተቃውሞ ሲያስነሳ ቆይቷል። በኦባማ አስተዳደር ወቅት የነበረው ፕሮግራም በልጅነታቸው ካለ ሕጋዊ ፈቃድ አሜሪካ የገቡት ልጆች ከሀገሪቱ እንዳይባረሩ ከለላ ይሰጣል። ትራምፕ ግን ፕሮግራሙ ሕገ ወጥ የሆነ ምሕረት የማድረግ ያህል ነው ሲሉ ተቃውመውታል። የሀገሪቱ ምክር ቤት በሕግ ካጸደቀው ግን ልረዳቸው እችላለሁ ብለዋል ለእነዚህ ሰዎች ፍቅር አለኝ። የአገሪቱ ምክር ቤት በተገቢው መንገድ ይረዳቸዋል የሚል ተስፋ አለኝ። ነገር ግን ምክር ቤት አላጸደቀውም። የፕሮግራሙ ጉዳይም በፍርድ ቤቶች ሲንከራተት ቆይቷል። ስለ ጉዳዩ በቅርቡ የተሰማው የፍርድ ቤት ብይን የዩናይትድ ስቴትስ የኢሚግሬሽን አገልግሎቶች በኦባማ አስተዳደር ወቅት የነበረውን ፕሮግራም ሙሉ በሙሉ እንዲመልሱ በይኗል። ፕሮግራሙን የሚቃወሙት ግን ለፍርድ ማቅረቡን እንደሚቀጥሉ ተናግረዋል። ሌሎች የኢሚግሬሽን መመሪያዎችን ለማስወገድ ጊዜ መውሰዱ እንደማይቀር ፕሮፌሰር ሞሪን ስዌኒ ጠቁመዋል። በግልጽ ልለው የምፈልገው ነገር ፍልሰተኞቹ እዚህ አገር ውስጥ መግባት የሚችሉ መሆናቸውን ነው። ትራምፕ ከሜክሲኮ ጋር የሚዋሰነውን ድንበር በመቆጣጠር ሕጋዊ ፈቃድ የሌላቸውን ፍልሰተኞች ለማስቆም ሲሉ የፍልሰተኞች ጥበቃ ፕሮቶኮል የሚል ደንብ ፈጥረዋል። በዚህ ደንብ መሰረት ፍልሰተኞች ዩናይትድ ስቴትስ ለመግባት በሀገሪቱ ፍርድ ቤት እስከሚቀርቡበት ጊዜ ድረስ በሜክሲኮ የድንበር ከተሞች ሆነው እንዲጠባበቁ ያዛል። ጠበብት እንደሚሉት ታዲያ ይህን ደንብ አስቀርቶ የጥገኝነት ዋስትና ለመመለስ የሚደረገው ጥረት ይበልጥ ከባድ ይሆናል። የፕሬዚደንት ትራምፕ ደጋፊዎች ለውጥ ማድረግ አስፈላጊ ነበር ይላሉ። በሄሪቴጅ ተቋም የጥናት ስራ ላይ የተሰማሩት ሎሪ ራይስ፣ የትራምፕ አስተዳደር ለማድረግ የሞከረው ወደ ምክር ቤታዊ አሰራር መመለስ ነው። እነዚህ ፕሮግራሞች ሁሉ በምክር ቤቱ በኩል እንዲሰሩ ማለት ነው። አስተዳደሩ ይህን ሁሉ ሲያደርግ እዚህ ላይ በማተኮር ነው። የስደተኞች ወደ ዩናይትድ ስቴትስ መግባት ፕሮግራም በትራምፕ ጊዜ ታይቶ በማይታወቅ መልኩ ቀንሷል። ባይደን ግን የስደተኞቹ ጣሪያ ወደ 125,000 ከፍ ለማድረግ ቃል ገብተዋል። ተንታኞች ግን ገና ብዙ መሠራት ያለባቸው ነገሮች አሉ ይላሉ። በጆርጅ ሜሰን ዩኒቨርሲቲ የኢሚግሬሽን ጥናት የሚሰሩት ሚሸል ወስሌ ስደተኞችን ተቀብለው በማስፈር ስራ ተሰማርተው የነበሩ አገልግሎቶች ተራቁተዋል። በአሁኑ ወቅት እዛ ይሰሩ የነበሩት ሰዎች በሌላ ስራ ላይ ተሰማርተዋል። ስደተኞችን ለረዥም ጊዜ ሳንቀበል ስለቆየን ብዙ ሰዎች ስራውን ትተው ሄደዋል። ስለሆነም እነዚህን አገልግሎቶች መልሰን በመገንባት ከበፊቱ ይበልጥ ጠንካራና የተሻሉ እንዲሆኑ ማድረግ ይገባናል። ያም ሆኖ ግን ዓለም አቀፉ የኮሮና ቫይረስ ወረርሽኝ በሀገሪቱ በርትቶ የብዙ ሰዎችን ሕይወት እየቀጠፈና ኢኮኖሚውን እያደቀቀ ባለበት በአሁኑ ወቅት የኢሚግሬሽን ጉዳይ የባይደን ቀዳሚ አጀንዳ ሊሆን እንደማይችል ተንታኞች ያስገነዝባሉ። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። መላ ዓለም ቻይና አሁን የያዘችውን ጎዳና ለመረዳት ረጅም ጊዜ ወስዶበታል፣ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጆርጂያ የቴክኖሎጂ ተቋም ባደረጉት ንግግር ጠቁመዋል፣ ይላል የዛሬ ርዕሰ አንቀጽ ሐተታውን ሲጀምር ብዙዎች ከቻይና ጋር በመስራትና በመናገድ ውሎ አድሮ ኮሚኒስት ፓርቲው የፖለቲካና የኢኮኖሚ ነፃነትን ይቀበላል Instead, the Chinese communists used the wealth that was created by this to tighten their grip on power, their grip on power over the Chinese people, and to build a high tech. ይልቁንስ የቻይና ኮሚኒስቶች በዚህ ያገኙትን ሀብት በአገሪቱ ሕዝብ ላይ ያላቸውን ስልጣን ለማጠናከር ተጠቅመውበታል። ዓለም ከዚህ ቀደም አይቶት በማያውቅ መልኩ በከፍተኛ ቴክኖሎጂ የታገዘ ጨቋኝ መንግስት ለመመስረት ተጠቅመውበታል። ማይክ ፖምፔዮ አያይዘውም የቻይና ኮሚኒስት ፓርቲ ምንጊዜም ቢሆን ከአሜሪካ የፈጠራ ስራ ጋር መወዳደር እንደማይችል ያውቃል። የቻይና ኮሚኒስት ፓርቲ የምርምር ጥናቶችን ለመስረት እና በገንዘብ አቅርቦት ተጽዕኖ ለማሳደር ሲል በአሜሪካ ኮሌጆች የሚንቀሳቀሰውም ለዚህ ነው ብለዋል። ብዙ በአሜሪካ ግብር ከፋዮች ገንዘብ ጥናት የሚያካሄዱ አሜሪካውያን ምሁራን አሉ። ከጥናቶቹም ወደ ቻይና ኮሚኒስት ፓርቲ የክህሎት ምልመላ ፕሮግራም የሚገቡ አሉ። የቻይና ኮሚኒስት ፓርቲ ከሙያቸው ጋር በተያያዘ ጥናት እንዲያካሂዱ ብዙ ገንዘብ ይከፍሏቸዋል። ከምሁራኑ እውቀት የተገኙትን ጥናቶች ታዲያ ወታደራዊ ጥንካሬን ለመገንባት ይጠቀሙበታል። አንዳንድ በኮሌጆች የቻይና ኮሚኒስት ፓርቲ ዋና ሰለባ የሚሆኑት ንጹሐን ቻይናውያን ናቸው። አንዳንድ በአሜሪካ ዩኒቨርሲቲዎች የሚማሩ ቻይናውያን በፍርሃት ይኖራሉ። የሀገራቸው ኮሚኒስት ፓርቲ የማይፈልጋቸው ነገሮች ከተናገሩ ቻይና ያሉት ቤተሰቦቻቸው ሊመረመሩ ይችላሉ የሚል ፍርሃት አላቸው ይላል ርዕሰ አንቀጹ። የውጭ ጉዳይ ሚኒስትር ፖምፒዮ አያይዘውም ተመራማሪዎች የማጭበርበርና የስርቆት ተግባርን በንቃት እንዲከታተሉ፣ ጥናት ለማካሄድ ከቻይና ኮሚኒስት ፓርቲ ገንዘብ እንዳይቀበሉ መክረዋል። ይህ ጨካኝ መንግስት የፈጠራ አቅማችን እንዲሰርቅ አንፈቅድም ብለዋል። ወታደራዊ ኃይሉን እንዲያጎላብት፣ የህዝባችንን አመለካከት እንዲበክል፣ ተቋሞቻችን ተግባሩን እንዲሸፋፍንለት በገንዘብ መግዛትን አንድ ፈቅድም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የአሜሪካ ዩኒቨርሲቲ አስተዳዳሪዎች የኮንፊሸስ ተቋማትን እንዲዘጉ በዩኒቨርሲቲ ካምፓሶች ያሉት በቻይና ኮሚኒስት ፓርቲ የሚደገፉ የተማሪዎች ቡድኖች የተባሉ በካምፓሶች የሚያደርጉትን ነገር እንዲመረምሩ ማይክ ፖምፒዮ ጥሪ አድርገዋል። ቀጥለውም የውጭ ጉዳይ ሚኒስትሩ አሜሪካውያን ተማሪዎች በካምፓሶቻቸው ለራሳቸውና ለቻይናውያን ተማሪዎች የመናገር ነፃነት በድፍረት መቆም አለባቸው ብለዋል። ለትምህርት ቤቶቻችንና ለቆሙለት ዓላማ ለመከላከል የነፃነት አርማን በማንሳት እንግፋ ብለዋል ፖምፒዮ። ብሔራዊ ጸጥታችንን የቻይና ኮሚኒስት ፓርቲ ከደቀነው አደጋ ለመከላከል ይረዳል በማለት የዕለቱ ርዕስ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የአርብ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። በፕሮግራሙ አዘጋጅ በሶሎሞን አባትና በመላ ባልደረቦቻችን ስም በዚሁ እንሰናበታችኋለን። ያስተናገድኳችሁ ቆንጂ ይታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አዲሱን ያ 2021 ዓመተ ምሕረትን እየተቀበላችሁ ላላችሁ አድማጮቻችን ዘመኑ የሰላም የደስታ እና አብዝቶም የጤና እንዲሆንላችሁ እንመኛለን። በሰላም እደሩ።